አገራቸውን ይወዳሉ፣ ለህዝባቸውም ያስባሉ። ይህ ደግሞ የአንድ ፖለቲከኛ ኃላፊነት እንደሆነም ሚስተር ሄልሙት ኮል የመሀላ ቃላቸውን ሰጥተዋል። በዚህ ታሪካዊ አደባባይ ላይ አንድ ነገር ለመናገር ይፈቀድልኝ። ዓላማዬና ግቤ ታሪክ ፍርዷን ሰጥታ ከረዳችኝ ለሁለት የተከፈለችውን እናት ሀገራችንን ጀርመንን መልሶ ማዋሃድና እሷንም አንድ ማድረግ ነው። ያለሙት መጥቶላቸዋል። የበርሊን ግንብ መፍረስ ለፖለቲከኛው ለሄልሙት ኮል ከሌሎቹ በልጠው በአገሪቱ ታሪክ ውስጥ የሚታዩም ይህ የታሪክ አጋጣሚ እጅግ አድርጎ ረድተዋል። ማደራጀትና ማቀነባበር ውጤት የሚያመጣም ቋሚ ስትራቴጂም ረጋ ብሎ መተለም ፖለቲከኛው ታሪካቸውን ጠርዘው ያወጡት ጸሐፊዎች እዚህ እንዳሉት በደንብ ያውቁበታል። ይህም ችሎታቸው በሕይወት ዘመናቸው በሀያኛው ክፍለ ዘመን መጨረሻ እና በሀያ አንደኛው ክፍለ ዘመን መጀመሪያ ላይ እሳቸውን ትልቅ ቦታ በአገሪቱ ታሪክ ውስጥ ይዘው እንዲቆዩም አድርጓቸዋል። የሕዝብ እንቅስቃሴ በሺ ዘጠኝ መቶ ሰማኒያ ዘጠኝ ዓመተ ምህረት እንደ አውሮፓን አቆጣጠር በምስራቅ ጀርመን ፈንድቶ እነዚያን እንደ ጦር የሚፈሩትን የኮሚኒስት አምባገነኖች ሲያራውጥ ቻንስለር ኮልም በዛው ዓመት በቦን ከተማ ችግር ውስጥ ገብተው ነበር። በድርጅታቸው በክርስቲያን ዲሞክራቶቹ ውስጥም ኃይለኛ ተቃውሞ በሳቸው ላይ ተቀስቅሶ መቆየታቸው ጥያቄ ውስጥ ገብቶ ነበር። ልዩነቶቻቸውም ከርሮ በመካከላቸው ስልጣኑን ለመንጠቅ አድማ የቀድሞ ወዳጆቻቸው መተው ሊገለብጧቸው አንድ ሀሙስ ቀርቶም ነበር። በስንት ትግል ልጓሙን አለቅ ብለው አድመኞቹን ተራ በተራ በዘዴ ካጠገባቸው ሊበትኗቸው ችለዋል። እንኳን በጤንነት ጊዜያቸው ታመውም፣ አንዳንዶቹ እንደሚሉት አልጋቸው ላይ ሆነው የማይበገሩ ሰው እንደነበሩ መስክረውላቸዋል። ለጂን ሁኔታም አሽተው ማየት እንደሚችሉም አልፈው ተርፈው ያንን ሁኔታም ለመቆጣጠር ቀደም ብለው ተጠንቅቀው እንደሚዘጋጁበት የብዙ ዘመን ጓደኞቻቸው ሲጠየቁ አዝንቀው መልሰዋል። ታሪክ ፍርዷን የምትሰጥበት ጊዜና ሰዓት አለ። ሁለቱ ከገጠሙ ደግሞ ሁሉ ነገር የሚሰምርለትም ሰው አለ። የሄልሙት ኮል የህይወት ታሪክም በዚህ የታደለ ነው። በምስራቅ ጀርመን ያልታሰበ ሁኔታ ብቅ ብሎ ታሪካቸውን አሳምሮላቸዋል። የጀርመን ዲሞክራቲክ ሪፐብሊክ ዲዲአር ከነ የጦር ሰራዊቱ እና የስለላ ድርጅቱ በሚሊዮን የሚቆጠሩ የኮሚኒስት አባሎችን ይዞ ለመቶ ዓመታት የተሰራውን ግንቡን ጨምሮ ለአንዴና ለመጨረሻ ጊዜ ተንኮታኩቶ ለመውደቅ መሰረቱ ሳይታሰብ ተናግቶ ያ ስርዓት ለጊዜው ፋታ ለማግኘት ቆም ሲል፣ ቻንስለር ኮል አይናቸውን ከፍተው ይህን በአንድ ሰው የህይወት ዘመን ውስጥ አንዴ ወይም አልፎ አልፎ ብቅ የሚለውን ሁኔታ እንዳመልጣቸው ለቀማ አድርገው ለመያዝ ሌሎቹን ቀድመው በጥንቃቄ በኋላ እንደምናየው ተነስተዋል። እኔ የጀርመን መንግስት የእርዳታ መጠኑን ከፍ ለማድረግና አብሮ የመስራት መስኩን በበለጠ ለማስፋፋት ፈቃደኛ መሆንን እንደገና መልሻ ያረጋግጥላቸዋለሁ። ይህን ስል ደግሞ እናንተም በዲዲአር ውስጥ በፖለቲካውና በኢኮኖሚው መስኩ የምትወስዱት የለውጥ እርምጃዎች ወደፊት የማይቀለበሱና መሰረታዊ ሆነው ሲገኙ ብቻ ነው የማይ ለበሱ ለውጦች እስል ደግሞ ሌላ ነገር ሳይሆን የዲዲአር አስተዳደር ህገ መንግስቱንና የምርጫ ህጉን ቀይሮና አሻሽሎ ለተቃዋሚዎቹ የአገሪቱ የፖለቲካ ድርጅቶች መብታቸውንና ነጻነታቸውን አውቆ እንዲሳተፉበት በሩን ሲከፍት ብቻ ነው። ለሁሉም ድርጅቶች ነጻ ምርጫ የሚለውን የህዝብ ጥያቄ ሶሻሊስቶች ላልሆኑትም ድርጅቶች ጭምር ውድድር ውስጥ ገብተው እንዲሳተፉም ጠይቃለን። ይህንንም ሐሳብ ደግፈን እናራምዳለን። የሚፈራውን የበርሊን አጥር ህዝቡ በአመፅ ደርምሶ ድንበሩን ባቋረጠ በሦስተኛው ሳምንት ቻንስለሩ ያኔ የጀርመን አንድነትን የሚያዋቅረውን ባለአስር ነጥብ ፕሮግራም በአጭር ጊዜ ውስጥ ነድፈው ለሸንጎ አባሎች ቦን ላይ እንዲደግፉት አቅርበዋል። ጎረቤት መንግስታትም የጀርመንን አንድነት የሚለውን ሀሳብ አዳምጠው የጥርጣሬ ድምጻቸውንም አሰምተዋል። እንደገና በጥንቃቄ ፖለቲከኛው ሄልሙት ኮል የአውሮፓ አንድነትን የማህበረሰቡን ህብረት አስፈላጊነቱን ማብረው አያይዘው ሰንዝረው ጥርጣሬውንና ፍራቻውን አስወግደዋል። ለፈረንሳዮች የወዳጅነት እጃቸውን ዘርግተዋል። ለሰላም ጉርብትና ከፖላንድና ከሌሎች ጋር አብሮ ለመኖር ቃላቸውን ሰጥተዋል። እየደከመችና እየተፈረካከሰች ለሄደችውም ለሶቪየት ህብረት ተገቢውን ክብርና ክብደት ሰጥተው የሁሉንም ጥያቄ በማስተናገድ አጥጋቢ መልስ ሰጥተዋል። በዚህ የፖለቲካ ጉዟቸው ሚስተር ሄልሙት ኮል የጀርመን አንድነትና የአውሮፓን አንድነት የጋራ መገበያያ ብሩንም ዩሮን ከአህጉሩ ህዝብ ጋር አስተዋውቀው ድንበር የለሹን አውሮፓን አጠናክረዋል። የጋራ የመገበያያ ብራችን ጠንካራው ቤታችን የተገነባበትና የቆመበት መሰረትና ምሰሳችን ነው። እርግጠኛ ነኝ አንድነታችንን ያጠናክረዋል፣ ንቃተ ሕልናችንን ማስፍቶ ከፊታችን የተደቀኑትን ግዳጆች በጋራ አንድ ላይ ሆነን እኛ አውሮፓውያኖች ወደፊት እንድንፈጣም ዩሮ ይረዳናል። ሄልሙት ኮል አንድ ለሳቸው ቅርበት ያለው ሰው እንዳለው እንደኔና እንዳንተ ሳራ የጀርመን ሰው ናቸው። በስራቸው ግን ህብረቱን ያዋቀሩ ትልቅ አውሮፓዊ ናቸው። ኢልማይል ሚካኤል፣ ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ